ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልኝ ክቡራትና ክቡራን አድማጮች እንደምናመሻችው ከሰኞ እስከ ዓርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ የሚሠራጨውን ዝግጅት ጀመርን በቀጥታ የሚተላለፍላችሁን የዛሬ ሰኞ ሐምሌ 7 2006 ዓ ም ስርጭት ይዤ የማስተናግዳችሁ ሰሎሞን አባተ ነኝ። ቴሌላይን ባክ ፕሮግራሙን ይመራልናል። የቴክኒክ መሐንዲሱ ኦድሬስ ሬጀስ ነው። እስከ ምሽቱ አንድ ሰዓት ተኩል አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና አዲሱ አበባ ያሰማናል። እንደምን አምሽታችኋል? በቅርቡ በናይጄሪያዋ ከተማ ሌጎስ ላይ ለደረሰው ፍንዳታ የቦኮ ሐራም መሪ ኃላፊነቱን መውሰዱ ተነገረ። ይህ ከተረጋገጠ ነውጠኛው ቡድን ናይጄሪያ ውስጥ ያካሄደው የመጀመሪያው ጥቃት መሆኑ ነው። ዛሬ ሰኞ ይፋ በተደረገ አንድ ቪዲዮ ላይ አቡባካር ሼካው ሲናገር እንደ አውሮፓ አቆጣጠር ባለፈው ሰኔ 25 ቀን ሌጎስ ውስጥ በሚገኘው የነዳጅ ማጠራቀሚያ ዴፖ ላይ የተካሄዱትን ሁለት ፍንዳታዎች እንዲያደርሱ ቦምብ ጣዮቹን ወይም ቦምበኞቹን የላኩት እኔ ነኝ የሚል መልእክት አስተላልፏል። ሸካው በዚሁ ቪዲዮ ላይ እውነቱን ከህዝብ ብንደብቅ ከአላህ ግን መደበቅ አንችልም በማለት በመሳቅ ሲናገር ተስተውሏል። አቡጃ ውስጥ በቅርቡ ለደረሰውና ሀያ አራት ሰዎች ለሞቱበት የቦምብ ፍንዳታም የቦኮ ሐራሙ መሪ ኃላፊነት መውሰዱ ተመልክቷል። ከናይጄሪያ መንግስትም ሆነ ከጦር ኃይሉ በኩል በዚህ ላይ የተሰጠ መልስ የለም። የዩክራይን መንግስት በቅርቡ በአፍቃሬ ሩሲያ ኃይሎች የተወሰዱ ግዛቶቹን ለማስመለስ እየሞከረ ባለበት በአሁኑ ወቅት ሉሃንስክ በተሰኘች ምስራቃዊ የዩክራይን ከተማ ውስጥ የሚካሄደው ውጊያ ዛሬ ሰኞ መባባሱ ተሰምቷል። የዩክራይን የደህንነት ባለሥልጣናት ኤኤን 26 ከተሰኘው አንቶኖቭ አውሮፕላን ጋር ግንኙነታቸው እንደተቋረጠ ይፋ ባደረጉ በጥቂት ጊዜ ውስጥ ሽምቅ ተዋጊዎቹ ደግሞ በውጊያው ወቅት አንድ የዩክራይንን ወታደራዊ የትራንስፖርት አውሮፕላን አካባቢው ጦርነቱ አካባቢ መጣላቸውን ተናግረዋል። ዛሬ ሰኞ ከደህንነት ሹማምንት ጋር የተገናኙት የዩክራይኑ ፕሬዚዳንት ፔትሮ ፖሮሼንኮ ከሽምቅ ተዋጊዎቹ ጋር ሆነው ጦርነት ገጥመውናል፣ ተገንጣዮቹንም ይረዳሉ ያሏቸውን የሩሲያ ወታደሮች ከሰዋል። አክለውም ሩሲያ አዲስ የሚሳይል ጦር በዩክራይን ወታደሮች ላይ ተጠቅማለችም ብለዋል። ከጋዛ ተነስቶ ወደ እስራኤል ይበር የነበረ ሰው አልባ አውሮፕላን መታ መጣሏን የእስራኤል አስታውቃለች። ዛሬ ቃል አቀባዩ ሰኞ እንዳስታወቀው በእስራኤል ሚሳይል የተመታው ይኸው ሰው አልባ አውሮፕላን በቴላቪቭ እና ና በጋዛ ሰርጥ መካከል በምትገኘው አሽዶድ አየር ላይ ይበር የነበረ ነው። የእስራኤል ጦር አክሎ በሰጠው ቃል የሐማስ ነውጠኛ ቡድን አባላት ከጋዛ አያሌ ሮኬት መተኮሳቸውን አመልክተዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን አመፁ ይቆም ዘንድ ለሁለቱም ወገኖች ማሳሰቢያ ልከዋል። የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ጆን ኬሪ ከኢራኑ አቻቸው መሐመድ ጃቫድ ዛሪፍ ጋር ዛሬ ሰኞ እንደሚገናኙ ተገለጠ። የየአገሮቹ ከፍተኛ ዲፕሎማት የሆኑት ሁለቱ ባለሥልጣናት የሚገናኙት በኢራን የኒውክሊየር ፕሮግራም ላይ አንዳችም ስምምነት ሳይደረስና የጊዜ ገደቡም እያለቀ በመጣበት ወቅት መሆኑ ነው። አንድ ከፍተኛ የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ባለሥልጣን ሲናገሩ ግን ሁለቱ ቬና ውስጥ የሚገናኙት ወይም የሚያደርጉት ውይይት ምናልባት በኢራን የኒኩሌር ፕሮግራም ላይ ስምምነት የሚደረስበትን መንገድ ለማመቻቸት ነው ብለዋል። ባለፈው ዓመት ኢራን የኒኩሌር እንቅስቃሴዋን በተወሰነ ደረጃ ከቀነሰች አንዳንድ ከዚህ ቀደም የተጣሉባት ማዕቀቦች እንደሚላሉላት በተነገራት መሠረት ሁለቱ ወገኖች ጊዜያዊ ስምምነት ላይ በዚያን ወቅት ማለት ነው እንደደረሱ አይዘነጋም። በመጨረሻም የቻይና ፖሊሶች አንድ ታዋቂ የዜና አቅራቢ ዛሬ ወደ ስቱዲዮ ከመግባቱ አስቀድሞ በቁጥጥር ስር አውለዋል። እርምጃው መንግስት በስልጣን ብልግና ላይ እያካሄደ ያለው የጸረ ሙስና ዘመቻ አካል ነውም ተብሏል። የኮሚኒስት ፓርቲው አንደበት የሆነው ዘ ፒፕርስ ዴሊ በዘገባው በንግዱ የኢኮኖሚ ዘርፍ ፕሮግራም ያቀርብ የነበረው ታዋቂ ጋዜጠኛ ሩኢ ቼንጋንግ ዛሬ በቁጥጥር ስር የዋለው ቀደም ሲል እንደተገለጠው ዜናውን ይዞ ወደ ማንበቢያ ክፍል ወይም ስቱዲዮ ከመግባቱ አስቀድሞ ነው። አድማጮች ለሰዓት ያለን ዜና በዚሁ አበቃ። አዲሱን አመሰግናለሁ። እንደ ዜናው ከምሽቱ ሶስት ሰዓት በ22 እና በ25 ሜትር ባንድ ያጭር ሞገድ ስርጭታችን ከተጨማሪና ሰፋ ካሉ ዜናዎች ጋር እንመለሳለን። አዲሱ በነገራችን ላይ እንኳን ደህና መጣህ። ሰሞኑን አልነበርክም ስቱዲዮ ውስጥ። ዛሬ ገና በቅ ማለትህ ነው? ሌላ ስቱዲዮ ካሊፎርኒያ መስርቼ ነበረ። ካሊፎርኒያ የራስን ስቱዲዮ መስርጠህ ነበረ? ከእረፍት ሲመጡ ስራ እንደሚመስል ታውቀዋለህ። ጥሩ ጥሩ ሪፖርቶች ነበር ስትልክልን የነበረውልኛው ሞክረኝ። አሁን ስቱዲዮ ውስጥ በናፍቆት ስንጠብቁ ቆይተን ነበር። እንኳን ደህና መጣህ አዲሱ። በጣም ጥሩ። እግዚአብሔር ይስጥልኝ። ሰዓት ሸፍንህ ነበረ፣ ሸፍኝ ነበረ፣ በታማኝነት ሸፍኝ ነበር። እግዚአብሔር ይስጥልኝ። እሺ አመሰግናለሁኝ። የተከበራቸው አድማጮች ይህ በ1431 መካከለኛ ሞገድ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። አሁን ወደ መጀመሪያው ዘገባችን እናልፋለን። የተቃዋሚ ፖለቲካ ፓርቲዎች አመራር አባላት የታሰሩት በሚያራምዱት የፖለቲካ አቋም እንዳይሆን ስጋት አድሮብኛል ሲል የኢትዮጵያውያን ዴሞክራሲያዊ ፓርቲ ኢዴፓ አስታውቋል። ፓርቲው ዛሬ ባወጣው መግለጫ መንግስት የታሳሪዎቹን መብቶች እንዲያከብር ለህብረተሰቡም ዝርዝርና ግልጽ መረጃ እንዲሰጥ ጠይቋል። እስክንድር ፍሬው ፍሬው ዘገባ አለው። የኢትዮጵያውያን ዴሞክራሲያዊ ፓርቲ ኢዴፓ ዛሬ መግለጫ ያወጣው ሐምሌ 1 ቀን 2006 ዓ ም በቁጥጥር ስር እንደዋሉ የተገለጸውን የተቃዋሚ ፓርቲ አመራሮች ጉዳይ መነሻ በማድረግ ነው። በቁጥጥር ስር የዋሉት አመራሮች የአንድነት ፓርቲ የህዝብ ግንኙነት ኃላፊ አቶ ሀብታሙ አያሌው፣ የዚሁ ፓርቲ የድርጅት ጉዳይ ኃላፊ አቶ ዳንኤል ሽበሺ፣ የሰማያዊ ፓርቲ የብሔራዊ ምክር ቤት ምክትል ሰብሳቢ አቶ የሸዋስ አሰፋ እና የአረና ፓርቲ አመራር አቶ አብርሃ ደስታ መሆናቸው ይታወሳል። የእነዚህ አመራሮች መታሰር በህጋዊ መንገድ ተመዝግበው በሀገር ውስጥ ከሚንቀሳቀሱ የፖለቲካ ፓርቲዎች ጋር ግንኙነት እንደሌለው የኢትዮጵያ መንግስት ጠቁሟል። ይልቁን ታሳሪዎቹ በእነዚሁ ህጋዊ ድርጅቶች ውስጥ ተሰግስገው በአሸባሪነት ከተፈረጀው ግንቦት ሰባትና የዚሁ ድርጅት ልሳን ከሆነው ኢሳት ቴሌቪዥን ጋር ግንኙነት በማድረግ እንቅስቃሴ ሲያደርጉ የነበሩ ናቸው ሲል ነው የኢትዮጵያ መንግስት የገለጸው። የኢትዮጵያውያን ዴሞክራሲያዊ ፓርቲ ኢዴፓ ዛሬ ባወጣው መግለጫ ግን አመራሮቹ የታሰሩት በሚያራምዱት የፖለቲካ አቋም እንዳይሆን ፓርቲያችን ስጋት አድሮበታል ብሏል። የኢዴፓ ፕሬዚዳንት ዶክተር ጫኔ ከበደ ለቪኦኤ ሲናገሩ ሲናገሩ ይህንኑ የፓርቲያቸውን አቋም አብራርተዋል። የኛ ስጋት እነዚህ የፓርቲ አመራሮች የታሰሩት በፖለቲካ አቋማቸው ሊሆን ይችላል የሚል ስጋት አለን። ከዚህ ውጭ በህዝብ ተወካዮች ምክር ቤት በሽብርተኝነት ተፈርጀው በህግ የሚፈለጉ ሌሎች ፓርቲዎች ሊኖሩ ይችላሉ። ስለዚህ ከዚህ ውጭ ያሉትን ግን በእኛ እምነት የሚያካሂዱት የፖለቲካ ትግል ምክንያታዊ ነው ብለን ነው የምናስበው። ስለዚህ መንግስት ከዚህ አንጻር ነገሮቹን እንዲፈትሽና አጠቃላይ የሚሄደውም ሂደት ምንም ይሁን ምን ሽብርተኛ የሚሆኑ አይሆኑ ህግን በተከተለ መንገድ ግልጽ በሆነ ሁኔታ ለህዝብ ይፋ ማድረግ እንዳለበት እናምናለን። ከዚህም ውጪ ከታሰሩም በኋላ እየተደረጉ ያሉት ሂደቶች በአጠቃላይ ህገ መንግስቱን በህገ መንግስቱ ላይ የሰፈሩ ሰብአዊ መብት ሂደቶችና አያያዞችን በተመለከተ ያ በግልጽ መተርጎምና እነኝህ የታሰሩ ሰዎችም እንደዚሁ ራሳቸው የሚከላከሉበትን ማዘጋጀት እስካለባቸው ድረስ በጠበቆቻቸውና በተወካዮቻቸው እንዲሁም በቤተሰቦቻቸው መጎብኘት እንዳለባቸው እናምናለን። ከዚህም አንጻር በ48 ሰዓት ፍርድ ቤት ይቀርባሉ የሚለውን አካሄድ መንግስት እየጣሰ ስለሆነ፣ አሁንም ያሉበትን ሁኔታ በግልጽ ስላላስቀመጠ፣ ይህ የሰላማዊ ትግሉን ሂደት አጠቃላይ ያደበዘዘዋል። ከዛም ባለፈው ሁኔታ የሰላማዊ ትግል አዋጭ አይደለም የሚለውን ታዊ ያልሆነ የፖለቲካ ሂደት የሚደግፍ አካሄድ ና ዲሞክራሲውን በፍጹም የሚያደበዝዝ አካሄድ እየሄደ ስለሆነ መንግስት ቆም ብሎ እንዲያስብ እና የጸረ ሽብር ህጉን ማተረጓጎም በትክክል ገለልተኛ በሆኑ ሰዎች ና ገለልተኛ በሆነ ፍትህ በህጉ መሰረት እነዚህ ሰዎች መብታቸው ተጠብቆ ህጉን መሰረት ባደረገ ሁኔታ እንዲጠየቁ የጸረ ሽብር ህጉን ብቻ በመጥቀስ የሀገሪቱን የወንጀለኛ መቅጫ ህግ በአግባቡ ኮይንሳይድ መሳ ለመሳ በሚሄድ ሁኔታ እነዚህ ሰዎች መብታቸው የሚጠበቅበትን ሁኔታ እንዲያመቻች ለመንግስት ይህንን ለማሳሰብ ነው። እዚህ ላይ ዶክተር ጫኔ ለምሳሌ መንግስት ስለ እነዚህ የፓርቲ አመራሮች መታሰር በሰጠው መግለጫ ላይ ህጋዊ መብታቸው ተረጋግጦላቸው በሰላማዊ መ አንገት ተደራጅቶ በሚንቀሳቀሱ የፖለቲካ ድርጅቶች ውስጥ ተሰግስገው በአሸባሪነት ከተፈረጀው ከግንቦት ሰባትና የድርጅቱ ልሳን ከሆነው የኢሳት ቴሌቪዥን ጋር በማድረግ እንቅስቃሴ ሲያደርጉ የነበሩ ናቸው ብለዋል እና መንግስት ምክንያቱን እያስታወቀ ነው። ለምን እንደታሰሩ ከአሸባሪ ድርጅቶች ጋር ግንኙነት አላቸው እያለ ነው። ይሄ መንግስት ገዥው ፓርቲ የሚከተለውና ተፈጥሯዊ ባህሪው ነው ማለት እንችላለን። በእኛ በኩል ከዚህ አንጻር በሕገመንግስቱ ላይ የሰፈሩ ተፈጥሯዊ የሆኑ መብቶች በሙሉ መከበር አለባቸው ብለን ነው የምናስበው። እኒህ ሰዎች ለሚዲያ በሰጡት፣ እኒህ ሰዎች በጻፉት፣ እኒህ ሰዎች በተናገሩት እና አጠቃላይ የመናገር ሀሳብን የመግለጽና መረጃ የማስተላለፍና የመቀበል መብታቸውን በፍጹም ሊገደቡ አይገባም። ይሄ አይነት ምክንያት በእኛ ፓርቲ አካሄድ ወይም በእኛ ግንዛቤ በቂ ማስተባበያና በቂ የሆነ ጉዳዩን ለማብረድ የሚደረግ ሂደት ነው ብለን አናስብም። ስለዚህ መብታቸው በህገ መንግስቱ ላይ የሰፈረው መብት አጠቃላይ እና ሰብአዊ መብታቸው ዓለም አቀፍ የሆኑ የሚዲያ ህጎችም በሙሉ እንዲከበርላቸው ለእኛም እንዲከበርልን እንፈልጋለን። ኢዴፓ ገዢውን ፓርቲ ኢህአዴግን ጨምሮ የተለያዩ ፓርቲዎች የሚገናኙበት የአገር አቀፍ የፖለቲካ ፓርቲዎች መድረክ አባል ነው። በዛሬው መግለጫ ባንጸባረቁት አቋም ላይ በዚሁ መድረክ አማካኝነት ከገዢው ፓርቲ ጋር መነጋገር እንደሚፈልጉ ዶክተር ጫን ያመልክተዋል። አመራሮቹ የታሰሩት በሰላማዊ መንገድ ከሚያደርጉት የፖለቲካ እንቅስቃሴ ጋር በተያያዘ እንዳልሆነ የኢትዮጵያ መንግስት እየገለጸ ይገኛል። በሳምንታዊው ሪፖርተር ጋዜጣ የተጠቀሱት የጠቅላይ ሚኒስትር ኃይለማርያም ደሳለኝ ቃል አቀባይ አቶ ጌታቸው ረዳ ግለሰቦቹ የታሰሩት ከሽብርተኞች ጋር ባላቸው ግንኙነት ተጠርጥረው ነው ብለዋል። ከህጋዊ እንቅስቃሴ ጋር በተያያዘ ግን መንግስት ማንንም እንዳላሰረና እንደ እንደማያስርም ተናግረዋል ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ እስክንድርን አመሰግናለሁኝ ተከታዩ ዘገባም አዲስ አበባ ይቆየናል። ፖሊስ በሽብር ወንጀል ጠርጥሬያቸዋለሁ ብሎ ከያዛቸው ዘጠኝ ጋዜጠኞችና የኢንተርኔት አምደኞች መካከል ስድስቱ ከትናንት በስተያ ቅዳሜ ሐምሌ አምስት ሁለት ሺህ ስድስት ዓመተ ምህረት ፍርድ ቤት ይቀርባሉ ተብሎ ሲጠበቅ ሳይቀርቡ ቀርተዋል። መለስካቸውን ትናንት በስልክ አነጋግሬው ነበረ። መለስካቸው ትናንት እያለ የሚናገረው ሁሉ ቅዳሜ መሆኑን ማሳሰቡ እወዳለሁኝ። ስለ ሁኔታ ያጫውተናል። እንግዲህ ትናንትና ነበረ፣ እነዚህ ፖሊስ በሽብር ወንጀል ጠርጥሬያቸዋለሁ ብሎ ካሰራቸው ከዘጠኙ ጦማርያን እና ጋዜጠኞች መካከል ትላንትና ስድስቱ መቅረብ ነበረባቸው ወደ ፍርድ ቤት ፌደራል የመጀመሪያ ደረጃ ፍርድ ቤት ማለት ነው። ሳይቀርቡ ቀርተዋል። እና ጠበቃው አቶ አማ መኮንን ለምን እንዳልቀረቡ ከመጠየቃቸው ፊት ስለ ሁኔታው ምንም አይነት መረጃ ለማንም አልተሰጠም ነበረ። በእርሳቸው ጥያቄ በእለቱ የነበሩት ዳኛ ሆነ የተባለውን ነገር ነግረዋቸዋል። ፖሊስ ምርመራ ማጠናቅቆ ለአቃቤ ሕግ እንዳስረከበ በዚህም በፌዴራል የመጀመሪያ ደረጃ ፍርድ ቤት ያለው መዝገብ መዘጋቱን አስረድተዋቸዋል። እንግዲህ አቃቤ ሕግ ክስ መስርቶ ይሁን አይሁን አይታወቅም። ፖሊስ በተቀጠረው ፍርድ ቤት በተባለው ቀን ማቅረብ ሲገባውም አላቀረበም። አለማቅረቡም በእውነት ፍርድ ቤቱም ይህን አለመጠየቁ ግራ የሚያጋባ ነገር እንደሆነባቸው አቶ አማ ነግረውኛል። ተጠርጣሪዎቹ አሁን በየትኛው ፍርድ ቤት ትዕዛዝ ባሉበት ስፍራ ተይዘው እንዳሉም አይታወቅም። ነገሩ እንግዲህ በጣም ግራ የሚያጋባ ነው። አሁን ስለዚህ ጉዳያቸው ተዘግቷል፣ ግን አልተለቀቁም። ጉዳያቸው ተዘግቷል ማለት አይቻልም። ምክንያቱም ይህን ለማወቅ የሚቻለው አቃቢ ህግ ክስ አልመሰረትባቸውም ብሎ ሲያስታውቅ ወይም ደግሞ ፍርድ ቤት የሚያቀርባቸው የፖሊስ ኃይል ከዚህ በኋላ አልፈልጋቸውም ብሎ ሲል ፍርድ ቤት ቀርቦ ብቻ ይህንን ማስታወቅ ነበረበት። የፖሊስ የያዛቸው ፖሊሳ አይነት ከዚህ በፊት አይታወቅም። አሁን ገና ምናልባት ነገ ጠበቃው ጠበቆቹ አቃቤ ሕግ የሚጠይቁ ይሆናል ምንዘፊያ ንደረግ ምክንያቱም ለአቃቤ ሕግ አስረክበዋል የምርመራውን ውጤት ብሎ ነው። ፍርድ ቤት የነገራቸው ለጠበቆቹ ከዚህ በፊት ሁለት ጊዜ የጊዜ ቀጠሮ ተጠይቆባቸው እነዚህ ተከሳሾች ክስም አልተመሰረተባቸውም። ለነገሩ የመጨረሻው እድል ነበር የተሰጠው ለፖሊስ፣ እና ይህንን ነው ሳያከብር የቀረው ማለት ነው። ትክክል ነው። ምንድን ነው አሁን ጠበቃቸው የሚያስቡት? እንግዲህ ጠበቃቸው እንደነገሩኝ ከሆነ ያላቸው ምርጫ ነገ ወደ አቃቢ ህግ ሄደው ክሱ ተመስርቶ እንደሆነ እነሱ ጋር ማጣራት ነው። ሌላ የሚያደረጉት ነገር የለም እና ይህንኑ እንደሚያደርጉ ነግረውሃል ጠበቃው። ነግረውኛል አቶ አማህ መኮንን ይህን ነግረውኛል። በትክክል ግን ለማንኛውም ግን ነገ ዝርዝሩን እመለስበታለሁ። እሳቸውንም አናግሬ እነማን ናቸው ይቀርባሉ ተብለው ተጠብቀው የነበሩት። እንግዲህ ይቀርባሉ ተብለው ይጠበቁ የነበሩት ተስፋ ለም ወለየ፣ አስማማው፣ ዘላለም፣ ናትናኤል፣ አጥናፉ ሄዶም የሚባሉት ናቸው መቅረብ የነበረባቸው። እዛው መለስካቸው ጋር እንቆያለን። የቀሩት ሶስቱ በቀጠሯቸው መሰረት ዛሬ ሰኞ ፍርድ ቤት ይቀርባሉ ተብሎ የነበረ ቢሆንም እነርሱም ሳይቀርቡ መቅረታቸውን መለስካቸው ዛሬ ገልጾልናል። የተከሳሾቹን ጠበቆች አነጋግሮ ከምሽቱ ሶስት ሰዓቱ መደበኛ ስርጭታችን ላይ ዘርዘር ያለ ዘገባ ይዞ ይመለሳል። በሌላ በኩል ደግሞ አንድነት ለዲሞክራሲና ለፍትህ ፓርቲና የመላ ኢትዮጵያ አንድነት ድርጅት ከቀናት በፊት የታሰሩት የተለያዩ ፓርቲዎች አመራር አባላት ፍርድ ቤት እስካሁን አለመቅረባቸው ህገወጥ ድርጊት ነው ብለዋል። የታሰሩት አባላት ደህንነትም እንደሚያሳስባቸው ገልጸዋል። የኢህአደግ መንግሥት ወቅታዊ እርምጃ ወደ መንግሥታዊ ህገወጥ ጥቃት ተሻግሯል ሲሉም ከሰዋል። የኢትዮጵያ መንግሥት ባለፈው ማክሰኞ የግንቦት ሰባቷና ጸሐፊያቷ አንዳርጋቸው ጽጌን መያዙን ባሳወቀበት ጊዜ አሸባሪ የሚላቸው ሌሎች ግለሰቦችን ቁጥጥር ስር መዋሉን መግለጹ ይታወሳል። መንግሥት ስለያዛቸው ሰዎች እስካሁን ያለው ነገር የለም። ዛሬ ለጋዜጠኞች ይቅርታ አርብ ነው ይህንን መግለጫ የሰጡት። እነዚህ ድርጅቶች ለጋዜጠኞች መግለጫ ከሰጡት ተቃዋሚ ፓርቲዎች አንዱ የአንድነት ፓርቲ የሀገሪቱን ፖሊስና ጸረ ሽብር ግብረ ኃይሉንም መክሰሱንም አስታውቀዋል። መግለጫውን የሰጡት መለስካቸው አመሃ ዝርዝሩን ይዟል። ሁለቱ ፓርቲዎች በአንድነት ጽሕፈት ቤት ያሰራጩት ጋዜጣዊ መግለጫ ህወሀት፣ ኢህአዴግ ባለፉት 23 ዓመታት ሲያደርገው እንደነበረ ሁሉ ምርጫ ሲደርስ አባሎቻችንን ከመደብደብና ከማሳደድ በተጨማሪም በምርጫ ዋዜማ በተለመደውና አሰልቺ ፍረጃው ተደግፎ አመራሮቻችንን ማሰር ጀምሯል ሲል ይከሳል። የሰሞኑ እስር ያነጣጠረው በፓርቲ ከፍተኛ አመራሮች ላይ ለመሆኑ እንደ ምሳሌ የተጠቀሱት ሰሞኑን በፖሊስ የተያዙት የአንድነት የስራ አስፈጻሚ አባልና የህዝብ ግንኙነት ኃላፊ አቶ ሀብታሙ አያሌው፣ የምክር ቤት አባልና የድርጅት ጉዳይ ምክትል ኃላፊው አቶ ዳንኤል ሽበሺ፣ የአረና የህዝብ ግንኙነት ኃላፊ አቶ አብርሃ ደስታና የሰማያዊ ፓርቲ ምክር ቤት ምክትል አፈጉባኤ አቶ የሸዋስ አሰፋ ናቸው። ይሄ ሁሉ ሆኖ ደግሞ እስከ ዛሬ ፍርድ ቤት አለመቅረባቸው የሀገሪቱን ህገ መንግስት የጣሰ ድርጊት ነው ብለዋል። ይህም በእጅጉ እንደሚያሳስባቸው የአንድነት ፕሬዚዳንት አቶ ግዛቸው ሽፈራው ተናግረዋል። አዎ፣ በ48 ሰዓት ባለመቅረባቸው ፍርሃት አለብን። ምክንያቱም ለመጠየቅ አልቻልንም። በህጉ መሰረት የፓርቲውን ጠበቆች በታሰሩ ማግስት እንዳነጋግሩ ጠይቀን ነበረ። ነገር ግን የነበረው የማዕከላዊ የፖሊስ አመራሮች ማየት እና መናገር እንደማይችሉ አስታውቀዋቸዋል። ይህ ሁኔታ በእጅጉ ያሳስበናል። ይህም ህገ መንግስታዊ በጠበቃ የመጠየቅ ከምርመራ በፊትም ሆነ በምርመራ ላይ በጠበቃ የመጠየቅ መብት አላቸው። ድብደባም ሆነ ሌላ ህገወጥ ድርጊት ሊደረግባቸው እንደሚችልም የመኢአድ ፕሬዚዳንት አቶ አባው ማሪ ስጋታቸውን ጨምረዋል። እኛ ስጋት አለ። ከዚህ ቀደም በሚደረጉ ሁኔታዎች እንደምንረዳው የመንግስት የደህንነት አካላት ሆነ ፖሊስ ይደበድባል፣ ያሳድዳል፣ መረጃ ለማግኘት ብዙ ስራ ይሰራል። አሁንም በተያዙ ሰዎች ላይ ይህ ነገር ይደርሳል ብለን ስጋት አለ። ያላደረጉትን አደረገ ብሎ ያላደረጉትን ፋብሪኬትር የተደረጉ ምስክሮች መጥተው ነው እየመሰከሩ እስር ቤት የሚገቡ ዜጎች። ስለዚህ አሁንም እነሱ ያላደረጉትን በድብደባ በማሸማቀቅ አደረግን እንዲሉ ይደበደባሉ። በአጠቃላይ የሰብዊ መብት ጥሰት ይደርስባቸዋል የሚል ስጋት አለን። መግለጫው እንደሚለው በአሁኑ ጊዜ መንግስት የሚወስዳቸው ህገወጥ እርምጃዎች በእጅጉ ተባብሰው ወደ መንግስታዊ ህገወጥነት ጥቃት ተሻግረዋል ይላል። ይህን አባባል የአንድነት ለዲሞክራሲና ለፍትህ ፓርቲ የድርጅት ጉዳይ ኃላፊ አቶ ዳንኤል ተፈራ ሲያብራሩት መንግስት ለዜጎች ማድረግ የሚገባውን ማድረግ ሳይችል ሲቀርና ራሱ መንግስት ህግ እየጣሰ ህግ እየጠቀሰ የዜጎችን የመናገር መብት ሲያፍን በሰላማዊ መንገድ የፖለቲካ እንቅስቃሴ የሚያደርጉትን ፖለቲከኞች እየፈረጀ እና ጉልበቱን እየተጠቀመ ማፈን ሲጀምር ይሄ መንግስታዊ ህገ ወጥነት ነው። መንግስታዊ ህገወጥነት ብቻ አይደለም፣ መንግስታዊ ሽብርም አለ። መንግስት ዜጎቹን እያሸበረ የስልጣን ዘመኑን ለማስረዘም ሲጥር ይሄ መንግስታዊ ሽብር ነው። በአሁኑ ጊዜ በፖሊስ ቁጥጥር ስር የሚገኙት የፓርቲ አባላትን በተመለከተ የህገ መንግስቱ ድንጋጌ ተጥሶ በ48 ሰዓት ውስጥ ለፍርድ ቤት ባለመቅረባቸው አንድነት ክስ መመስረቱን ፕሬዚዳንቱ አቶ ግዛቸው ሽፈራው በጋዜጣዊ መግለጫው ላይ ይፋ አድርገዋል። ዛሬ ከ48 ሰዓት ካለፈ በህግ መጠየቅ አለበት የሚል የፖሊስ ተቋሙና የጸረ ሽብል ግብረ ኃይል እንዲከሰሱ አድርገናል። በዛሬው ቀን በስምንት ሰዓት ፋይሉ ተከፍቷል። ፍርድ ቤት አቅርቦ መጥሪያ ለማውጣት አሁን በስምንት ሰዓት ተኩል የእኛ ጠበቆች ባራዳ ፍርድ ቤት ይገኛሉ። የፖሊስ ተቋሙንና የጸረ ሽብል ግብረ ኃይሉን ከሰናል። እነ አቶ ሀብታሙ አያሌው ከተያዙ እና መንግስት የግንቦት ሰባቱን ዋና ጸሐፊ አቶ አንዳርጋቸው ጽጌን መያዙን ይፋ ካደረገበት ጊዜ ወዲህ ከመንግስት በኩል ምንም አይነት ተጨማሪ መግለጫ በይፋ አልተሰጠም። በህጋዊ መንገድ ሀገር ውስጥ የሚንቀሳቀሱ ተቃዋሚ ፓርቲዎች አባላት እስርና የአቶ አንዳርጋቸው በፖሊስ ቁጥጥር ስር መሆን ይገናኝ ወይንም አይገናኝ እንደሆነም መንግስት በግልጽ ያለው ነገር የለም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን አመሰግናለሁ። መለስካቸው ይህንን ዘገባ ያጠናቀረው ባለፈው አርብ እንደነበረ ከሁለት ቀናት በፊት እንደነበረ ማሳሰብ እወዳለሁ። ስለዚህ በዘገባው ውስጥ የተጠቀሱት መረጃዎች ሁሉ የሚመለከቱት አርብን ነው። ዛሬ ከምሽቱ ሶስት ሰዓት ላይ ተጨማሪ መረጃዎችን ተጨማሪ ዘገባ ይዞ ይመለሳል። መለስካቸውም ወደ ተከታዩ ዘገባ እንለፍ። ጋዜጠኝነት በሪዮታ አለም ተከታይነት ተጽዕኖ ስር አድሯል ሲል በቅርቡ ከስራቸው የተሰናበቱትን የኦሮሚያ ጋዜጠኞች ጉዳይ መሰረት አድርጎ ባወጣው ዘገባ ዓለም አቀፉ የጋዜጠኞች መብቶች የጋዜጠኞች ደህንነት ተሟጋጅ ድርጅት ሲፒጄ የኢትዮጵያን መንግሥት ከሷል። ሲፒጄ የኢትዮጵያን የፕሬስ ነፃነትና የጋዜጠኞች አያያዝ አስመልክቶ ባወጣው በዚሁ በትናንቱ ዘገባው ቀጣዩ ታሳሪ እኔ እሆናለሁ የሚለው ስጋት መሰረት አልባ አይደለም ሲል በሀገሪቱ የጋዜጠኝነት ስራ በጋዜጠኞች ላይ ያሳድራል ያለው አሳሳቢነት መባባሱን በአጽንኦት አመልክቷል። መግለጫውን መነሻ በማድረግ የድርጅቱን የምስራቅ አፍሪካ ሀገሮች ተወካይ በስልክ ያነጋገረው አሉላ ከበደ ማምሻውን ይቅርታ ተከታዩን አጠናቅሯል። ቶም ሮድስ የዓለም አቀፉ የጋዜጠኞች መብት ተሟጋች ድርጅት ሲፒጄ የምስራቅ አፍሪቃ ተወካይ ናቸው። ከስራ ገበታቸው ከተባረሩት ሀያዎቹ የኦሮሚያ የሬዲዮና የቴሌቪዥን ድርጅት ጋዜጠኞች ቃል አንዱን ዋቢ አድርገው በተንደረደሩበት ጽሁፋቸው በሚያምኑበት ርእዮት ሊጠምቁ ካልቻሉ ከስራ ያባርሩሃል በሚል ነው ያሰፈሩት። የጋዜጠኞች አያያዝና ጋዜጠኝነት በኢትዮጵያ ዛሬ ከትላንቱም እየከፋ ነው ሲሉም የኢትዮጵያን መንግስት ይወነጅላሉ። በቅርቡ የታዩ ጥቂት ሁነቶችን መሰረት አድርገን ብናጤን ለህትመትም ሆነ ለኢንተርኔት ድረገጽ የዜና ምንጮች በተለያዩ ደረጃዎች ሁኔታው መባባሱን ነው የምንረዳው። ቀጣዩ ታሳሪ እኔ ይሆናለሁ የሚለው ስጋት መሰረት አልባ አይደለም የሚል ድምዳሜ መድረሳቸውንም ተናግረዋል። እስከ ቅርብ ጊዜ ድረስ የነበራቸውን ግንኙነት የጠቀሱት ቶም ሮድስ ሁኔታው ብዙም የሚያበረታታ አይደለም ነው ያሉት። ጥሩ ጥያቄ ነው። እንግዲህ ለመንግስቱ ፍትሐዊ መሆን ያገባኛል ማለት ካነጋገርናቸው ጥቂት ሳምንታት አልፈዋል። ይህን በምናደርግበት ጊዜ እሱን መጠቆም ይኖርብናል ነበር ያሉት ቶም ሮድስ። ነገር ግን ሀገሩ ጥለው የኮበለሉ ባልደረቦቻቸውን ባነጋገርንበት ያሉን መረጃዎች የፕሬስ ነጻነት ይዞታ እየተሻሻለ ሳይሆን የግንቦት 27 ምርጫ የተቃረበ በመሆኑ ጭራሽ እየተባባሰ ነው ሲሉ ደምድመዋል። ወደ ተከታዩ ዘገባ እናልፋለን። መንግስታት ወጣቶችን ሀሳብ ወይም አመለካከት የሀገራቸው ፖሊሲያቸው አካል ያለማድረጋቸው ከባድ ችግር ይፈጥራል ሲል የተባበሩት መንግስታት ድርጅት አመልክቷል። ባለፈው አርብ ታስቦ የዋለውን የዓለም ሕዝብ ቀን ምክንያት በማድረግ የተባበሩት መንግስታት የሥነ ሕዝብ መርሃ ግብር ባወጣው መግለጫ በወጣቶችና ጎልማሶች ላይ መዋለ ንዋይ ማፍሰስ ለአንድ አገር ብቻ ሳይሆን ጥቅሙ ለመላው ዓለም ነው ብሏል። ትዝታ በላቸው ተከታዩን ይዛለች። አሁን ምድር ላይ ከሚኖረው ከሰባት ቢሊዮን በላይ ህዝብ ወደ ሁለት ቢሊዮን የሚሆኑት ወጣቶች ናቸው። ይህን ያህል ቁጥር ያለው ኃይል በቀላሉ ችላ ሊባል አይገባም። የሆነ ሆኖ ወጣቶችና ጎልማሶች በአጠቃላይ ከአገሮች ፖሊሲ ከመገለላቸውን ባሻገር በአንዳንድ ሀገሮች በተለይ የጥቃትና የመብት መጣስ ኢላማ ናቸው፣ ይላል የተባበሩት መንግስታት ድርጅት የህዝባዊ መስሪያ ቤት ሪፖርት። በ515 ሚሊዮን የሚገመቱ ዕድሜያቸው ከ15 እስከ 24 የሆኑ ወጣቶችና ጎልማሶች በቀን ከሁለት ዶላር ባነሰ ገቢ ይኖራሉ። ቁጥራቸው እጅግ ከፍተኛ ቢሆንም ከሶስት ሀገሮች ሁለቱ ምንም እንኳን የወጣቶቹን ህይወት የሚመለከትና አንዳንዴም የሚጎዱበት ቢሆንም ፖሊሲዎቻቸውን ሲያወጡ የእነርሱን አመለካከት አያካትቱም ይላል የመንግስታቱ ድርጅት የህዝብ መስሪያ ቤት። በተለይም በታዳጊ የአፍሪቃና እስያ አገሮች የሚወለዱ ወጣቶች የባሰና ውስብስብ ችግሮች እንዳሉባቸውም ይናገራል። በዩኤንኤፍፒ ማለትም የተባበሩት መንግስታት ድርጅት የሴቶች ጉዳይ መስሪያ ቤት አንጋፋ የውልደት ሕክምና ባለሙያና የእናቶች ጤና ጉዳይ አማካሪ ሉክ ደ በርንስ በሚሊዮኖች የሚቆጠሩ በየአመቱ በዕድሜ ኮረዳ የሚሆኑ ወጣቶች የጾታ ጥቃትና የሰብአዊ መብት ጥሰት ይደርስባቸዋል ብለዋል። ይህ በተለይ ታዳጊ ወጣት ሴቶችን ከፍተኛ ኢላማ የሚያደርግ የፆታ ጥቃት ነው። 16 ዓመት ከሞላቸውና የግብረ ሥጋ ግንኙነት ከጀመሩ ወጣቶች ከመቶ አስሩ ያለ ውዴታቸው ተገደው በጥቃት መልክ በተፈጸመባቸው ወሲብ የጀመሩ መሆናቸውን በጥናት ደርሰንበታል። ይህ ሁኔታ ደግሞ ላላስፈላጊ እርግዝናና ልጅ ማስወረድን ያስከትላል። በዓለም አቀፍ ደረጃ ዕድሜያቸው ከ15 እስከ 19 የሆነ ከ15 ሚሊዮን በላይ የሚሆኑ ሴቶች ልጆች በየዓመቱ ከጋብቻ በፊት ለመውለድ ይገደዳሉ። በደሃ ሀገሮች ዕድሜ ሳይደርስ በጨቅላነት ማርገዝ የሴቶች ልጆች ሕይወት ከሚያልፍበት ወይም የአካል ጉዳተኛ ሆነው ከሚቀሩበት አንዱ ዋነኛ መንገድ ነው። ከዚህም በተጨማሪ ከሁለት ሚሊዮን በላይ የሚሆኑ ዕድሜያቸው ከ10 እስከ 19 የሚሆኑ ወጣቶች የኤድስ ቫይረስ ኤች አይ ቪ በደማቸው እንዳለ ወይም በሌላ አስገድዶ ከመደፈር ጋር ከተያያዘ ህመም ጋር እንደሚኖሩ ጥናቶች አመልክተዋል። የጤና አጠባበቅ ትምህርትና በማህበረሰባቸውና በሀገራቸው ህይወት ውስጥ በምርታማነት የሚያሳትፋቸው ስራ ወጣቶችን ከአያት ቅድሚያ ተያይዞ ከመጣ ድህነትና ጥቃት ያላቅቃል ይላሉ ዶክተር ዲበርኔስ። ዩኤንኤፍፒ የተባበሩት መንግስታት የሴቶች ጉዳይ መስሪያ ቤት በጾታዎች ግንኙነትና በውልደት ጤና ዙሪያ ሁለገብ የሆነ ትምህርታዊ ፕሮግራም ለማዘጋጀት ከመንግስታትና ከሲቪል ማህበረሰብ ጋር እየሰራ መሆኑንም ተናግረዋል። Si, si, ume, ume, se beze, vai uma parede na, umaran se panace, pananise se força, jaradan. የተከበራችሁ አድማጮች ዝግጅታችን ከመጠናቀቁ በፊት አጠራጠር ያሉ መረጃዎችን ላካፍላችሁ። በቅድሚያ ምንዛሬ፣ አንድ የዩናይትድ ስቴትስ ዶላር ዛሬ 19 ብር ከ42 ሳንቲም ተመንዝሯል። አዲስ አበባ ነገ ማክሰኞ ሐምሌ 8 2006 ዓ ም ዝናባማ ትሆናለች። ከፍተኛ ሙቀቷ 23፣ ዝቅተኛው 13 ይሆናል። ከኢትዮጵያ ታሪክ አንዳንድ እውነቶችን ብናነሳ የኢትዮጵያ መነኩሴ አቡነ አውስጣቴዎስ የተወለዱት ሐምሌ 8265 ዓ ም ነበረ ይሄ ሲነጋ የሳቸው 741ኛ ዓመት ይሆናል ማለት ነው። የኢትዮጵያ ንጉስ አጼ እስክንድር በ1463 ዓ ም ሐምሌ 8 ተወለደ። 543 ዓመት ማለት ነው። ከዓለም ዙሪያ በአውሮፓውያን አቆጣጠር በ1949 ዓ ም የዛሬ 65 ዓመት ማለት ነው፣ ሶቪየት ህብረት የመጀመሪያውን አቶሚክ ቦምብ አፈነዳች። የተከበራቸው አድማጮች ዝግጅታችን ተጠናቀቀ። በስቱዲዮ ቴሌ ላይምባክ ኦድሬስ ሬጅስ እንዲሁም እኔ አስተናጋጃችሁ ሰለሞን አባተ ለዚህ ምሽት በዚሁ እንሰናበት። ከምሽቱ ሶስት ሰዓት ላይ በድጋሚ እንገናኛለን። አይኔን ማን ይመልሰው ከጎሳዬ ተስፋዬ ጋር እስከ ዝግጅታችን ሰው የማፍገር